ኬንያዊው ኢልዩድ ኪፕቾጌ በትናንትናው የቢኤም ደብልዩ በርሊን ማራቶን የወቅቱን የዓለም ፈጣን ጊዜ በማስመዝገብ አሸነፈ፣ አይበገሬነቱን አረጋገጠ። በቢስክሌት ከመስከረም ስምንት እስከ መስከረም አስራ ስድስት ቀን ሁለት ሺ ስምንት ዓመተ ምህረት በሪችመንድ ቨርጂኒያ በተካሄደው የዓለም የጎዳና ውድድር ኤርትራውያን ጥሩ ውጤት አስመዘገቡ። እንደ ምናምሽታችሁልኛል የተከበራችሁ አድማጮቼ፣ በእግር ኳሱ ስፖርት ዜናም የአገር ውስጥና የአውሮፓ ፕሪምየር ሊግ ውድድሮችን ውጤት ይዘናል። አብራችሁን ቆዩ። የትላንቱን የበርሊን ማራቶን ዜና አላስቀድም። የ2015ቱን ቢኤም ደብልዩ በርሊን ማራቶን የወንዶቹን በ2 ሰዓት አራት ደቂቃ ፈጣን ጊዜ ገብቶ ያሸነፈው ኢልዩድ ኪፕቾጌ ነው። ኪፕቾጌ በ2003 በ5000 ሜትር ትራክ ሻምፒዮን እንደነበር ሲታወስ ለመጀመሪያ ጊዜ በማራቶን ገብቶ ታሪክ ያስመዘገበው ግን ሃምቡርግ ጀርመን ላይ እንደ አውሮፓን ዘመን አቆጣጠር በ2013 ነው። ከዚያ በኋላ በማከታተል በሮተርዳም በቺካጎ እና ለንደን ማራቶኖች ድል ተጎናጽፏል። ኪፕቾጌ እንደ ተጠበቀው ትናንት ጨርሶ ሲገባ ያስመዘገበው ጊዜ አዲስ የዓለም ክብረ ወሰን አይደለም። ምክንያቱም አትሌቱ በ2013 እና 14 በርሊን ላይ በተከታታይ ሁለት አዳዲስ ሬኮርዶችን አስመዝግቦ ስለነበር ትላንትናም ይደግማል የሚል ግምት በመኖሩ ነው። ለማንኛውም የመጫሚያ ችግር ኖሮበትም ፈጣን ጊዜ አስመዝግቦ በማሸነፉ ተደንቋል። እርሱም በውጤቱ ተደስቷል። ሁለተኛ የወጣውም ኬንያዊ ነው። ኢልዩድ ኪፕታኑ በ20521 ሲገባ ኢትዮጵያዊው ሌሊሳ ዴሲሳ በ20657 በሦስተኝነት አጠናቋል። በ2014 2:03:13 ያስመዘገበው በማራቶን በዓለም ሁለተኛው ፈጣን አትሌት ኬንያዊው ኢማኑኤል ሙታይ ትላንት አልሆነለትም፤ በአራተኝነት ጨርሷል። በሴቶቹ የቢኤም ደብልዩ በርሊን ማራቶን በዓለም የግማሽ ማራቶን ሻምፒዮና ውድድር የወርቅ ሜዳሊያ ተሸላሚዋ ግላዲስ ቼሮኖ በ2:19:25 በአንደኝነት አጠናቃለች። ኢትዮጵያዊያቱ አትሌቶች አበሩ ከበደ ና መሠረት ኃይሉ ሁለተኛና ሶስተኛ በመሆን ተከታትለው ገብተዋል። በዘንድሮው የቢኤም ደብልዩ በርሊን ማራቶን ከ131 አገሮች 41224 ሯጮች ተሳትፈውበታል። ይህን በዚሁ ላብቃ። ወዲህ ወደ ዩናይትድ ስቴትስ ሪችመንድ ቨርጂኒያ፣ ትላንት ወደ ተፈጸመው የዓለም የቢስክሌት ውድድር ውጤት ይዣችሁ ልምጣ። ለአንድ ሳምንት የዘለቀ ሲሆን በአምስት ዓይነት ውድድሮች የተከፈለ ነበር። ሁሉም የጎዳና ውድድር ነበር። ታዲያ የተካሄደው ደግሞ በወጣት ሴቶች፣ ወጣት ወንዶች፣ ዕድሜያቸው ከሶስት በታች በሆኑ ወንዶች፣ በትላልቅ ሴቶችና ወንዶች መካከል ነው። ባጭር ባጭሩ ውጤቶቹን አይች ያበቃለሁ። በወጣት ሴቶች ዩናይትድ ስቴትስ የአንደኛና ሁለተኛ ቦታውን ስትወስድ፣ ፖላንድ፣ ጃፓንና ኖርዌ ሦስተኛ፣ አራተኛና አምስተኛ ሆነዋል። በወጣት ወንዶች ኦስትሪያ ቀዳሚውን ስፍራ አግኝታለች። ፈረንሳይ፣ ዴንማርክ፣ ስዊዘርላንድና ጀርመን ከሁለተኛ እስከ አምስተኛ ያለውን ስፍራ ወስደዋል። ኤርትራዊው መርሃዊ ቅዱስ አስራ አንደኛ በወጣበት እድሜያቸው ከ ሀያ ሶስት አመት በታች በሆኑ ወንድ ጋላቢዎች አራት ኤርትራውያን ተሳትፈዋል። አንደኛ ፈረንሳይ፣ ሁለተኛ ኢጣሊያ፣ ሶስተኛ እንደ ገና ፈረንሳይ ሆነዋል። በትላልቅ ሴቶች ታላቋ ብሪታንያ በቀዳሚነት ገብታለች። ሁለተኛና ሶስተኛ ኔዘርላንድስና ዩናይትድ ስቴትስ ሆነዋል። አንድ መቶ ሰባ ጋላቢዎች በተሳተፉበት የትላልቅ ወንዶች ውድድር አንድ ኤርትራዊ ተሳትፏል። ምርሃዊ ቅዱስ በአንድ መቶ ሀምሳ አንደኛ አጠናቋል። ፖላንድ፣ ስፔን፣ ኮሎምቢያ፣ እንግሊዝ ከአንደኛ እስከ አራተኛ ያለውን ቀዳሚ ስፍራ ወስደዋል። ውድድሮቹ በሙሉ በተሳካ ሁኔታ ተጀምረው በተመሳሳይ መጠናቀቃቸው ተዘግቧል። ቢስክሌቱ የው ነው። አድማጮች አሁን ለሀገር ውስጥና የአውሮፓ ፕሪምየር ሊግ እግር ኳስ ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛህን ጽዮን መስቀል አሸጋግራቸዋለሁ። መቀጠል ትችላለህ። ገዛህ፣ ለክርስትና እምነት ተከታዮች አንተንም ጨምረው ሰለሞን፣ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ብዬ ጀምራለሁ። ባለፈው ዓመት በይደር የተሸጋገረው የኢትዮጵያ ጥሎ ማለፍ ሻምፒዮና ከትናንት በስቲያ ፍጻሜውን አግኝተዋል። ለፍጻሜ የተገናኙት መከላከያና ሐዋሳ ከነማ ሲሆኑ መከላከያ ሁለት ለባዶ በማሸነፍ የሁለት ሺ ሰባት የኢትዮጵያ ጥሎ ማለፍ ዋንጫን በማንሳት ከደጋፊዎቹ ጋር ተጨፍራም ሽተዋል። ሁለቱ ቡድኖች ለፍጻሜ የደረሱት መከላከያ ቅዱስ ጊዮርጊስን፣ ሐዋሳ ከነማ ደግሞ ወላይታ ዲቻን በግማሽ ፍጻሜው አሸንፈው ነበር። የዋንጫ ጨዋታ እስከማይመስል ድረስ በተመልካች ድርቅ የተመታው የመከላከያና የሐዋሳ ከነማ የዋንጫ ጨዋታ የተከታተለው የተመልካች ብዛት ከዘጠኝ መቶ አይበልጥም። የመከላከያ ቡድን በተሻለ እንቅስቃሴ ከእረፍት በፊትና ከእረፍት መልስ ባስቆጠራቸው ግቦች ዋንጫውን ተቀዳጅተዋል። ፍሬው ሰለሞንና ምን ይለው ወንድሙ ለመከላከያ ጎሎቹን አግብተዋል። መከላከያ በተደጋጋሚ ወደ ጎል በመቅረብ የማግባት እድሎች ፈጥሮ ነበር፣ አልተጠቀመበትም። አሰልጣኙ አቶ ኃይሌም ከጨዋታው በኋላ አነጋግር ያለው ነው። ጠንካራ ነው። አይ ቡድኑ አልከበደለ ይቻል ጠንካራ ነው እንዴ? ምንድ ነው ይሄ ውድድር የጥሮ ማለት ነው። ስለዚህ አሁን እንደዚህ አይነት መድረካሽ ወሳኝ ስለሆነ ዋንጫውን ማግኘት ስታስብ ያው በጥንቃቄ ነው የምትጫወተው። ከዛ አንግል ነው ከዛ አንጻር ነው እንጂ እንዳልከው ጎሎችን ልናገባ እንችል ነበር ከዛ በላይ ማለት ነው። ያ ግን ሶስት እና ሁለት ገባ ማለት ቀለል ማለት አይደለም። ቡድኑ ጠንካራ ነው ጥሩ ነው። የሁለት ሺህ ሰባት የኢትዮጵያ ፕሪሚየር ሊግ ሻምፒዮና ቅዱስ ጊዮርጊስ እና የኢትዮጵያ ጥሎ ማለት ሻምፒዮን መከላከያ በሌላ የአሸናፊዎች የአሸናፊ ዋንጫ ለመጫወት የፊታችን እሑድ ቀጠሮ ተይዞላቸዋል። ከዚህ ወደ አውሮፓ የውስጥ ውብ ተሻገራለሁ። በጠንካራ ፉክክሮቹ የሚታወቀው የእንግሊዝ ፕሪሚየር ሊግ በሰባተኛ ሳምንት ጨዋታ በአጀማመሩ ኃያል የመሰለው ማንቸስተር ሲቲ በቶተንሃም ሆትስፐር አራት ለአንድ ተሸንፏል። ከጨዋታው በፊት ማንቸስተር ሲቲ በዚህን ያህል ልዩነት ይሸነፋል ተብሎ አልተገመተም ነበር። በማንቸስተር ሲቲ ላይ ከተቆጠሩት አራት ጎሎች ሁለቱ ከጨዋታ ውጭ የነበሩና የዳኛዋ ስጦታ ናቸው በማለትም አሰልጣኙ ፔሌግሪኒ በብስጭት ተናግረዋል። አርሴናል ከሜዳው ውጭ ሌስተር ሲቲን አምስት ለሁለት አሸንፎ ሳምንት ተደረሰበት ሽንፈት አገግመዋል። አሌክሲስ ሳንቼዝ ሶስት፣ ዋልኮትና ዚሮ ሁለት አግብተዋል። ማንቸስተር ዩናይትድ ሰንደርላንድን ሶስት ለባዶ፣ ሊቨርፑል አስቶን ቪላን ሶስት ለሁለት ሲለቱ፣ ኒውካስል ዩናይትድ እና ቅርስ ሁለት አቻ ተለያይተው በጥብስ ጋር ተወጥተዋል። ሌሎችም ጨዋታዎች የተካሄዱ ሲሆን ዛሬ ምሽት ደግሞ ወስታሃም ዩናይትድና ኤቨርተን ይጫወታሉ። የደረጃ ሰንጠረዡን የበላይነት ማንቸስተር ዩናይትድ ከማንቸስተር ሲቲ ተረክሟል። በአስራ ስድስት ነጥብ ይመራል። ማንቸስተር ሲቲ በአስራ አምስት ይከተላል። ወስታሃም ዩናይትድ በአስራ ሶስት ሶስተኛ ነው። በእኔ በኩል ያ ያለው ሰለሞን ወደ አንተ ተመልሻለሁ። ገዛ አይነት መስቀል ነበር ከአዲስ አበባ አመሰግናለሁ። እኔም የዛሬውን ስፖርት ፕሮግራም ብዙ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።